የአሜሪካ ድምፅ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ህዳር 28 2015 ዓ ም ዝግጅታችን ጀመረ። ኪረሙና አንገር ጉቴ ወረዳዎች በተፈጸሙ ጥቃቶች ብዙ ሰዎች መገደላቸውና በሺዎች የሚቆጠሩ መፈናቀላቸው ተገለጸ። የአብይርን ዘገባችን ነው። በአክሱምና አድዋ ከተሞች ከጥቂት ቀናት በኋላ የስልክ አገልግሎት እንደሚጀመር ተገልጿል። ከጓደኞቼ ጋር አንዳንድ ቤተሰብ አግኝቻለሁ። ቅርብ ቤተሰቦቼ ግን መቀሌ ስለሆኑ ኛቸውም ኔትወርክ ስለሌለ ማለት ነው። አንድ ስልክ ተደወለ። ያን የተደወለ ስልክ አነሳሁት። እንደ አጋጣሚ የወላጅ አባቴ ድምፅ ነው የሰማሁት እና በሰማሁበት ሰዓት እጅግ በጣም የተለየ የተለየ ስሜትና ደስታን የፈጠረልኝ በአክሱምና አድዋ ከሚኖሩ ቤተሰቦቻቸው፣ ጓደኞቻቸው ጋር ከተገናኙ ሰዎች መካከል ጥቂቶቹን የሰማችሁት የዚህ ዜና ዝርዝር ከ ዜናው በኋላ ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የፕሮግራሙ ዋና አዘጋጅ ጽዮን ግርማም አብረውን ያመሻሉ። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦ ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ ወደ ሰዓቱ ያለም ዋና ዋና ዜና እንለፍ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። በትናንትናው እለት በኒጀር ድንበር አቅራቢያ በሚገኝ የገበያ ስፍራ አራት ፖሊሶችን ጨምሮ ስድስት ሰዎች ተኩሶ የገደሉትን ሰዎች አሳዶ ለመያዝ አደን መጀመሯን ናይጄሪያ አስታውቃለች። የሶኮቶ ግዛት ፖሊስ አዛዥ ቃል አቀባይ ሳንሲ አቡበከር በሰጡት መግለጫ ከያር ቡሉቱ ተብላ ከምትጠራው የገበያ ስፍራ ወጣ ብሎ በሚገኝ ቦታ በሞተር ብስክሌት ላይ የነበሩ ታጣቂዎች በአካባቢው ጥበቃ ላይ የነበሩ የፖሊስ ተሽከርካሪዎች ላይ ተኩስ በመክፈት ጥቃት ሰንዝረዋል። ቲሞቲ ኦብዩዙ ከአቡጃ ናይጀሪያ የላከውን ዘገባ ደረጀ ተስታ ያቀርበዋል። የሶኮቶ ግዛት ፖሊስ አዛዥ ቃል አቀባይ ሳንሲ አቡበከር በሰጡት መግለጫ ከያር ቡሉቱ ተብላ በምትጠራ የገበያ ስፍራ ወጣ ብሎ በሚገኝ ቦታ በሞተር ብስክሌት ላይ የነበሩት ታጣቂዎች በአካባቢው ጥበቃ ላይ የነበሩ የፖሊስ ተሽከርካሪዎች ላይ ተኩስ በመክፈት ጥቃት የሰነዘሩት ትናንት ማክሰኞ እንደነበር አስታውቀዋል። በጥቃቱ አራት ፖሊሶች እና ሁለት ነጋዴዎች ተገድለዋል። ፖሊስ ምርመራ ለማድረግ ወደ ስፍራው ማምራቱን ቃል አቀባዩ አቡበከር ዛሬ ረቡዕ ለቪኦኤ ተናግረዋል። አንተን እያናገርኩ ባለሁበት በአሁኑ ሰዓት ወደዚያ እያመራን ነው። አደጋውን አስመልክቶ ቦታው ላይ የተገኝተን የተፈጸመውን ለመመልከት እየተንቀሳቀስን ነው። አቡበከር ለአጃንስ ፍራንስ ፕሬስ ኤኤፍፒ በሰጡት መግለጫ ጥቃቱ ምናልባት ባለፈው ሳምንት የፖሊስ ኃይሎች በአቅራቢያው በሚገኝ ወረዳ የሚገኙ ሽፍቶችን በመግደላቸው በሰላማዊ ሰዎች ላይ የተወሰደ የበቀል እርምጃ ሊሆን ይችላል ብለዋል። ናይጄሪያ ሰዎችን አግተው ገንዘብ የሚጠይቁ የወሮበላ ቡድን ታጣቂዎች ተከታታይ የተኩስ ጥቃቶችን ስታስተናግድ መቆየቷ ተመልክቷል። ባለስልጣናትም በአገሪቱ ሰሜን ምዕራብ የሚታየውን ይህን ችግር በቁጥጥር ስር ለማዋል እየታገሉ መሆኑን ተነግረዋል። የድንበር የለሹ የሐኪሞች ቡድን በቅርቡ ጥቃቱ በአካባቢው እየተባባሰ መሆኑን አስጠንቅቆ የእርሻ ስራዎችን በማስተጓጎል የምግብ ደህንነት ስጋት ቀውሶችን እያስከተለ መሆኑን መግለጹ ተዘግበዋል። ከዛው ከናይጄሪያ ሳንወጣ አስመስሎ የሚሰራ ገንዘብንና ከጠለፋ በኋላ የሚጠየቀውን የቤዛ ክፍያ ለማስቆም ነው በሚል ናይጄሪያ በየሳምንቱ ከባንክ በሚወጣ ጥሬ ገንዘብ ላይ የመጠን እገዳ ጥላለች የአገሪቱ ማዕከላዊ ባንክ ትናንት እንዳስታወቀው ግለሰቦች በሳምንት ከባንክ ማውጣት የሚችሉት ገንዘብ መጠን 1 ሺህ ናያራ ወይም 225 ዶላር ብቻ ነው ከአዲሱ ደንብ በፊት በቀን እስከ 1.5 ሚሊዮን ናያራ ወይም 3375 ዶላር ማውጣት ይቻል ነበር የንግድ ድርጅቶች በአዲሱ ደንብ መሰረት በሳምንት አምስት ሺህ ናይራ ማውጣት ይችላሉ። ከዚህ በፊት በቀን እስከ ሦስት ሚሊዮን ማውጣት ይችሉ ነበር። ከባንክ ስርዓት ውጭ ያለው የገንዘብ መጠን አሳሳቢ እንደሆነ እና ገንዘብ አስመስሎ ማተም እየተባባሰ እንደሆነ እንዲሁም ለጠላፊዎች የሚከፈለው የገንዘብ መጠን አሳሳቢ እየሆነ መምጣቱን ማዕከላዊ ባንኩ ከዚህ ቀደም ሲገልጽ ቆይቷል። አዲሱ የማዕከላዊ ባንክ ፖሊሲ በሚቀጥለው የካቲት በሚደረገው ፕሬዚዳንታዊ ምርጫ ፖለቲከኞች ድምፅን በገንዘብ ከመግዛትና ምርጫውን በገንዘብ ኃይል ከማከናወን እንዲታቀቡ ለማድረግ የወጣ ነው ሲሉ የፖለቲካ ተንታኞች በበኩላቸው ተናግረዋል። የካቶሊኩ ርዕሰ ሊቃነ ጳጳሳት ፍራንሲስ በዩክሬን እየተካሄደ ያለውን ሁኔታ በሁለተኛው የዓለም ጦርነት ወቅት ከተፈጸመውና ሁለት ሚሊዮን አይሁዶች ከተገደሉበት የናዚ ዘመቻ ጋር አመሳስለውታል። ከፖላንድ ለመጡ መንፈሳዊ ተጓዦች ንግግር ያደረጉት ሊቀ ጳጳስ ፍራንሲስ ዘመቻ ሬንሃርድ ተብሎ የሚጠራውንና በጀርመን ተይዛ በነበረችው ፖላንድ እና የተወሰነ የዩክሬን ክፍል ውስጥ የተፈጸመውን ጭፍጨፋ አስታውሰዋል። ታሪክ ራሱን ይደግማል፣ በዩክሬን እየሆነ ያለውን እያየን ነው ብለዋል። ጳጳሱ በንባብ እያቀረቡ የነበሩትን ንግግር አቋርጠው በዘመቻ ሬንሃርድ ከእንደ አውሮፓን አቆጣጠር 1941 እስከ 1943 ባለው ጊዜ ውስጥ ጀርመኖቹ ሶስት የግድያ ማዕከላት እንዳቋቋሙ የዩናይትድ ስቴትስ ሆሎኮስት ሚውዚየም ሚዚየም ድረገጽ ይገልጻል። ሩሲያ በዩክሬን እያደረገች ያለውን እንቅስቃሴ ልዩ ወታደራዊ ዘመቻ ብላ ስትጠራው፣ ይህም አገሪቱን ከናዚ ለማጽዳት ነው ብላለች። ዩክሬንን አጋሮቿ ደግሞ የሩሲያ ተግባር የምዕራቡ አጋር ከሆነችው አገር ላይ ግዛት ለመንጠቅ ነው ይላሉ። የሩሲያ ወረራ ከተጀመረ አንስቶ ጳጳስ ፍራንሲስ ድርጊቱን ሲኮኑ ሰንብተዋል። ባለፈው ወር ባደረጉት አንድ ንግግር ላይ በዩክሬን ያለውን ሁኔታ ዘግናኝ የዘር ማጥፋት ብለው ከጠሩትና እንደ አውሮፓውያን አቆጣጠር በ1930ዎቹ የወቅቱ የሶቪየት ህብረት መሪ ጆሴፍ ስታሊን አገሪቱን በረሃብ ከቀጣበት ወቅት ጋር አመሳስለውታል። ጳጳሱ ግጭቱን ቫቲካን እንድትሸመግል በተደጋጋሚ ጥያቄ ቢያቀርቡም በሩሲያ ላይ ያላቸው ብርቱ ነቀፌታ ግን አሸማጋይ የመሆናቸውን እድል አጥብቦታል። አድማጮቹ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በሺ የሚቆጠሩ ፖሊሶች በመላ ጀርመን አሰሳ አድርገው በትጥቅ ኃይል መፈንቅለ መንግሥት ሊያደርጉ አቅደው ነበር ያሏቸውን 25 ቀኝ አክራሪዎችን ይዘው አስረዋል። አቃቤ ሕግ እንዳለው ሦስት ሺህ የሚሆኑ ፖሊሶች በ11 ግዛቶች ባደረጉት አሰሳ ራይህ ሲቲዝን የተሰኘው የአክራሪዎች እንቅስቃሴ አባላትን በቁጥጥር ስራ ውለዋል። የንቅናቄው አባላት ጀርመን ከሁለተኛው የዓለም ጦርነት ወዲህ የምትመራበትን ህገ መንግስት በማጣጣል መንግስትን ለመገርሰስ ጥሪ ሲያደርጉ ቆይተዋል ተብሏል። የጀርመኑ የፍትህ ሚኒስቴር ማርኮ በሽመን ዘመቻውን የጸረ ሽብር ዘመቻ ሲሉ ገልጸውታል። ተጠርጣሪዎቹ በመንግስት ተቋማት ላይ ጥቃት ሳያቅዱ አልቀሩም ሲሉ አክለዋል። ንቅናቄው ደም አፋሳሽ የመፈንቅለ መንግስት ሀሳቦች የሚያማልለውና በሴራ ወሬዎች የተጠመደ ነው ሲሉ የጀርመን ከፍተኛ ኃላፊዎች ይናገራሉ። አቃቢ ሕግ እንደሚለው 22 የጀርመን ዜጎች በሽብር ድርጅት አባልነት ተጠርጥረው ሲያዙ የሩሲያ ዜግነት ያለውን ግለሰብ ጨምሮ ሶስት ሌሎች ደግሞ የሽብር ድርጅትን በመደገፍ ተጠርጥረው ታስረዋል። ሌሎች 27 ሰዎች ደግሞ በምርመራ ላይ እንደሆኑ የአሶሼትድ ፕሬስ ዘገባ አመልክተዋል። በኒውዮርክ የሚገኝ ፍርድ ቤት የቀድሞው ፕሬዚደንት ዶናልድ ትራምፕ ድርጅት በታክስ ማጭበርበር በቀረበበት ክስ ጥፋተኛ ነው ሲል ትናንት በይነዋል። የድርጅቱ ከፍተኛ ኃላፊዎች ለአፓርትመንትና ቅንጡ መኪና ለመሰሉ ጥቅማጥቅሞች የገቢ ግብር ባለመክፈላቸው ነው ተብሏል። ምርመራው ለሶስት ዓመታት ሲከናወን ነበር። ድርጅቱ 1.6 ሚሊዮን ዶላር መቀጫ እንደሚጠብቀው ታውቋል። የትራምፕ ድርጅቶች የረጅም ጊዜ የገንዘብ ኃላፊ የነበሩት አለን ዋይስልበርግ ለ15 ዓመታት የተካሄደውን የታክስ ማጭበርበር በተመለከተ በፍርድ ሂደት ወቅት ምስክርነታቸውን የሰጡት የአምስት ወራት እስር ብቻ ቃል ተገብቶላቸው ነው ተብሏል። የትረምፕ ድርጅቶች የተለያዩ የታክስ ማጭበርበር ክሶች ቢኖሩባቸውም የትናንቱ የጥፋተኝነት ውሳኔ የመጀመሪያው እንደሆነ ታውቋል። በዩናይትድ ስቴትስ ለሕግ መወሰኛ ምክር ቤት መቀመጫ ትናንት ማክሰኞ በጆርጂያ በተካሄደው የማጠናከሪያ ምርጫ የዲሞክራቲክ ፓርቲ ወኪሉ ራፋኤል ዎርኖክ በድጋሚ ተመርጠው አሸንፈዋል። በዚህም የዲሞክራቲክ ፓርቲው የሕግ መወሰኛ ምክር ቤቱን 51 ለ49 በሆነ የመቀመጫ ልዩነት መቆጣጠር ችሏል። ባለፈው ወር በተደረገው የተወካዮች ምክር ቤት ምርጫ የሪፐብሊካን ፓርቲው የተወካዮች ምክር ቤቱን መቆጣጠሩን አረጋግጧል። በመሆኑም ለሁለት የተከፈለ መንግስት ይሆናል ተብሏል። በዋርኖክና በሪፐብሊካን ወኪሉ ሄርሸር ዎከር መካከል የተደረገው ምርጫ ከፍተኛ ፉክክር የታየበትና ከዚህ በፊት ያልታየ የመራጮች ቁጥር መጠን የተመዘገበበት ነው ተብሏል። በጆርጂያ የሪፐብሊካን ፓርቲው ሽንፈት በቀድሞው ፕሬዝደንት ዶናልድ ትረምፕ አምሳያ የቀረቡት እጩዎች በየግዛቱ የገጠማቸውን ፈተና የሚያሳይና ትረምፕ ለሶስተኛ ጊዜ ለምርጫ ለመወዳደር የሚያደርጉት ጥረት ላይ ውሃ የቸለሰ ነው ተብሏል። ታይም መጽሔት የዩክሬንን ፕሬዚደንት ቮሎዲሚር ዜሌንስኪን የ2022 የዓመቱ ሰው ሲል ዛሬ ሰይሟል። ዩክሬናውያንን በማነሳሳትና በሩሲያ የተፈጸመውን አፍራሽ ወረራ በመቋቋም ለአሳዮች ጀግንነት ዓለም ስላደነቃቸው ነው ሲል መጽሔቱ የተመረጡበትን ምክንያት ማስታወቁን ሮይተርስ ዘግቧል። ሩሲያ የዩክሬን መዲና ኪቭ ላይ የቦምብ ዝናብ ስታወርድ ከተማዋን ሳይለቁ ሕዝቡን አስተባብረዋል። እንዲሁም ከመዲናዋ መልእክቶችን ለሕዝባቸው አሰራይተዋል። በተጨማሪም በጦርነት ወደ ወደሙት የአገሪቱ ክፍሎች ጉዞ አድርገዋል ሲል መጽሔቱ ዜሌንስኪን የመረጠበትን ምክንያት ዘርዝሯል። ዜሌንስኪ የጦርነት ወቅት መሪ መሆናቸውን ያሳዩት ጀግንነት ወደ ሌላ ሰው እንደሚተላለፍ በተግባር በማሳየት ነው ብሏል መጽሔቱ። ይህም የትም ሳይሸሹ በዩክሬን ባሉ የፖለቲካ መሪዎች ላይ ጀግንነት እንዲፈጠር አድርገዋል ሲል መጽሔቱ አክሏል። ባለፈው የፈረንጆች ዓመት የሀያ ሀያ አንዱ የዓመት ሰው የነበሩት ዘንድሮ ትዊተርን የጠቀለሉት የተስላ ኤሌክትሪክ መኪና ባለቤት ኢላን መስክ ነበሩ። ኩባንያቸው በዓለም እጅግ ተቀባይነት ያገኘ መኪና አምራች ነው ተብሏል። ታይም መጽሔት የዓመቱ ሰው የሚለውን ስያሜ መስጠት የጀመረው ከእንደ አውሮፓውያን አቆጣጠር 1927 ዓ ም ጀምሮ ነው። መጽሔቱ በእንደ አውሮፓውያን አቆጣጠር ጥር 6 ቀን 1936 ዓ ም የኢትዮጵያውን ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የዓመቱ ሰው ሲል መሰየሙ ይታወሳል። አድማጮች፣ በመጨረሻም ዜና ዕረፍት። ቄስ በሊና ሳርካ ከዚህ ዓለም በሞት ተለዩ። ትናንት ምሽት ላይ ሕይወታቸው ያለፈው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋይ የነበሩት ቄስ በሊና ሳርካ በኢትዮጵያና ከኢትዮጵያ ውጭ የተዘዋወሩ የወንጌል አገልግሎት በመስጠት ይታወቁ ነበር። ፀሐይ ዳምጠው የቄስ በሊናን ቤተሰቦች አነጋግራ አጠር ያለ ዘገባ ይዛለች። ቄስ በልና ሰርካ በመላው ዓለም እየተዘዋወሩ ለኢትዮጵያውያን ሃይማኖታዊ ትምህርት ከማስተማራቸው በተጨማሪ የኢትዮጵያ ከፍታ ዘመን የሚል መንፈሳዊ መጽሐፍ አሳትመዋል። በምዕራብ ወለጋ ቦጂ ድርመጂ ልዩ ቦታ አሙማሄና በሚባል አካባቢ በ1933 ዓ ም ከአባታቸው አቶ ሰርካ ዳኖ እና ከእናታቸው ወይዘሮ ጀበኔ ሎኮ የተወለዱት ቄስ በልና ሰርካ በህይወት በነበሩበት ዘመናቸው ሁሉ የእምነቱን ተከታዮች በመንፈሳዊ ትምህርት እያገለገሉ የሃይማኖት ባት መሆናቸውን ልጃቸው አቶ ሳምሶን በሊና ተናግረዋል። በብዙ ጊዜ ለሰዎች አሳቢና ከራሱ ይልቅ የራሱን ጥቅም ከማስቀደም ይልቅ ለሰዎች ቅድሚያ በመስጠት ዝቅ ብሎ ሰዎችን በማገልገል ባሌ በመሆን ነው የሚያገለግለው የነበረው ቄስ በሊና በወንጌል አገልግሎት ዓለምን ዞረዋል ያሉት አቶ ሳምሶን ህብረተሰቡ ዘንድ ተወዳጅ እንደነበሩም ተናግረዋል። በተለይ ግን ደግሞ በፍቅር እና ዝቅ ብሎ ሰዎችን በማገልገል የግል ጥቅምን ባለማሳደድ፣ ነገር ግን የሰዎችን ሕይወት ለመለወጥ የራሱን ሕይወት ዋጋ እየከፈለ የሚያገለግል ሰው ነው የነበረው። ሀገር ውስጥ አገልግሏል። በውጭ ሀገር ደግሞ በአውሮፓ፣ በአሜሪካ፣ አንዳንድ አፍሪካ ሀገሮች እና በኢሲያ አንዳንድ አገሮች አገልግሏል አውስትራሊያን ጨምሮ። በተለይም ከአመታት በፊት ያሳተሙት የኢትዮጵያ ከፍታ ዘመን መጽሐፍ በህዝቡ ዘንድ ትልቅ ትኩረት ያገኘ ነው ሲሉ አክለዋል። የኢትዮጵያ ከፍታ ዘመን በሰላሳ አመት ጊዜ ውስጥ እንደ ዝግጅት ሁኔታ ሊያጥርም ቢረዝምም የሚችል ነገር ግን ሀገሪቱ ባላት ሪሶርስ ወይም ደግሞ ምጣኔ ሀብት እንደምታድግ፣ ሰዎቿም እንደሚለወጡ፣ ያላትን ሪሶርስ እንደምትጠቀምና ወደ እድገት እንደምትገባ ነው። ፍልቅስ ላለው በአጠቃላይ የተቀመጠው ማለት ቄስ በሊና የሶስት ሴትና ሶስት ወንዶች ልጆች አባትና ባለትዳር ሲሆኑ ባደረባቸው ሕመም በተወለዱ በሰማኒያ ሁለት አመታቸው ከዚህ ዓለም በሞት ተለይተዋል። የቄስ በሊና ሰርካ የቀብር ስነ ስርአት የፊታችን ሰኞ ታህሳስ ሁለት ሁለት ሺ አስራ አምስት በአዲስ አበባ እንደሚፈጸም ከቤተሰብ የተገኘ መረጃ ያስረዳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። አድማጮች በዚሁ የምሽቱን ዜና እናጠቃልላለን። ከቀሪ ፕሮግራሞች ጋር አብራችሁ ቆዩ። መልካም ምሽት። እንግዱ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ረቡዕ ህዳር 28 2015 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ቀዳሚ ወደሚሆነው የአብይርን ዘገባ እንለፍ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙና አንገር ጉቴ ወረዳዎች ውስጥ ከህዳር ዘጠኝ ጀምሮ እየተፈጸሙ ነው በተባሉ ጥቃቶች ቁጥሩ የበዛ ሰው መገደሉንና በሺዎች የሚቆጠሩ መፈናቀላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በህይወትና በአካል ላይ ስለደረሰው ጉዳት መጠን የተረጋገጡ ቁጥሮችን ግን ማግኘት አልተቻለም። የአማራ ብሔር ተወላጅ የሆኑ አስተያየት ሰጪዎች ለጥቃቶቹ የኦሮሚያ ልዩ ኃይልንና ኦነግ ሸኔ ያሉትን ታ ታጣቂ ቡድን ተጠያቂ ሲያደርጉ የኦሮሞ ብሔር ተወላጆች በበኩላቸው ጽንፈኛና ፋኖ የሚሏቸውን ታጣቂዎች እየወነጀሉ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በዞኑ ያለው ሁኔታ እንዳሳሰበውና መረጃ በማሰባሰብ ላይ መሆኑን ለአሜሪካ ድምጽ ገልጿል። የተለያዩ የፖለቲካ ፓርቲዎችም መንግስት ጥቃቶቹን እንዲያስቆምና የሰላማዊ ሰዎችን ደህንነት እንዲጠብቅ እየጠየቁ ነው። ከፌዴራል መንግስቱ እስካሁን የተባለ ነገር የለም። የአሜሪካ ድምጽም በርካታ ሙከራዎችን አድርጎ አልተሳካም። ገልሞ ዳዊትና አስቴር ምስጋናው ያጠናቀሩትን ዘገባ ሀብታሙ ስዩም ያቀርበዋል። ከፌዴራሉም ሆነ ከኦሮሚያ ክልላዊ መንግስት እስካሁን ምንም ቃል ባይሰማም ከምዕራብ ኦሮሚያ ዞኖች አንዱ በሆነው ምስራቅ ወለጋ በኪረሙና አንገርጉቴ ወረዳዎች ጥቃቶች መባባሳቸውንና ቁጥራቸው የበዛ ሰላማዊ ሰዎች መገደላቸውን ለአሜሪካ ድምፅ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። በሁለቱ ወረዳዎች ውስጥ ከህዳር ዘጠኝ ጀምሮ እስከዛሬ ድረስ ጥቃቶች መቀጠላቸውንና በሺዎች የሚቆጠሩ ሰዎች መፈናቀላቸውን ነዋሪዎች ተናግረዋል። የአማራ ብሔር ተወላጅ የሆኑ የወረዳዎቹ ነዋሪዎች ጥቃቱን እየፈጸሙ ያሉት የኦሮሚያ ክልል ልዩ ኃይሎችና እነርሱ ኦነግሸን የሚሏቸው የኦሮሞ ነጻነት ጦር መሆናቸውን የሚናገሩ ታጣቂዎች እንደሆኑ ሲገልጹ፣ የኦሮሞ ብሔር ተወላጅ ነዋሪዎች ደግሞ ለጥቃቱ የአማራ ጽንፈኛ ወይንም ፋኖ ነው የሚሏቸውን ታጣቂዎች ተጠያቂ አድርጋሉ። ስማቸው እንዲገለጽ ያልፈለጉ የኪረሙ ወረዳ ነዋሪ መሆናቸውን የገለጹ የአማራ ብሔር ተወላጅ ህዳር ዘጠኝ ግጭቱ ተነሳበት ያሉትን ምክንያትና ከዚያ በኋላም የአማራ ተወላጆች ጥቃት እየተፈጸመባቸው እንደሆነ ይናገራሉ። ህዳር ዘጠኝ አካባቢ ነው ግርግር ተነሳ። ያ ግርግር ደግሞ የተፈጠረው ልዩ ኃይሉ ሸኔ ሸኔውን ፈታና ከዛ ካሰሯቸው ማለት ነው ያው ህግ አለ ብሎ ማህበረሰቡም የህግ ከለላ አገኘን ብሎ በሰላም እየኖረ ባለበት ሰዓት አማራ አማራውን ወደ ለቀምት እንወስዳለን የሚል ነገር ሲመጣ፣ እዛ ለቀምት ደግሞ ባለፈው ሸኔ ተቆጣጥሮት ስለነበረ ልትጀለኛ ነው ካላችሁ ወረዳው ላይ ይታሰሩ በዛ መልኩ ፍርዳቸውን ያገኛል። አሁን ምትወስዳቸው ግን ልታሳረዱ ነው። እዛ ላይ እንግዲህ አይ ልጆቻችን አትወስዱም የሚል ችግሩ የተፈጠረው መጀመሪያ በዛ ነው። ከዛ በኋላ እንግዲህ የአገር ግር እንደተነሳ ህዳር አስራ አንድ ላይ ነው ሰውን እየሮጠ ከከተማ ያ ነገር ሲፈጠር ያው የሚሸሸው ሸሸ። ሲሸሽ ልዩ ሀይሉ ቀጥታ ይሄ መንግስት አለ ብሎ ልዩ ሀይል አለ ብሎ የተዘናጋው ሰው ሰብስበው ሸኔ እንዳይገላችሁ ነው ብለው ነው ከአምባ አስገብተው አስቀመጧቸው። እንደገና ህዳር ሀያ አንድ ሀሮ ላይ ያልዩ ሀይል መቶ ጦር ከፈተ ሀሮ ላይ መጡ እና ዙሪያውን ከበው ዘጠኝ ስናይፐር ወደ ሶስት ድሽቃ ምናምን ተጠምዶ ድንገት መጡባቸው። እዛ ጦርነት ተከፈተ። ሰውም ራሱን የመከላከል አልሞት ላይ ተጋዳይ የራሱን ስራ ፈራ ሶስትነ ነገር ሲገጥማቸው ከዛ ተመለሱና ትንካም ቢያስገቡትን እረሸኑ። ስማቸው እንዲጠቀስ ያልፈለጉ የኪረሙ ወረዳ ነዋሪ የሆኑ የኦሮሞ ብሔር ተወላጅ በበኩላቸው ጥቃት እየፈጸሙ ያሉት በወረዳው ነዋሪ የነበሩና የተደራጁ የአማራ ጽንፈኛ ያሏችሁ ታጣቂዎችና ከጉራባች የአማራ ክልል ቡሬ ወረዳ ተሻግረው የመጡ እንደሆነ ገልጸው ታጣቂዎቹ በነዋሪዎች ላይ ብቻ ሳይሆን በኦሮሚያ ክልል ህግ አስከባሪዎች ላይም ጥቃት ፈጽመዋል ሲሉ ይከሳሉ። በዚህም የኦሮሞ ብሔር ተወላጅ የሆኑ ሰላማዊ ሰዎች መገደላቸውን ይናገራሉ። ጋፋ ቡልቲ ሰገሊ ከንቀብ አመ ጉያ ሀራት ኩኖ ወራኒ ከናበት ንቀቡ ወራኒ አነ ኪረሙ ረስሎባ መዲራ ህዝቤን ቡካ ጅራ በቀውም ጅሩሱም ከሞቱ ህዳር ዘጠኝ የጀመረው በኪረሙ ወረዳ ላይ የተከፈተው ጦርነት እንደቀጠለ ነው። ነዋሪዎች እየተፈናቀሉ ነው። የመንግስት የጸጥታ ኃይሎችም በአማራ ጽንፈኞች እየተገደሉ ነው። ተማሪ፣ አስተማሪ፣ ትልቅ እንዲሁም ታናናሾች እያለቁ ናቸው። አሁን እኔ ራሴ ወደ ጊዳ ለመድረስ ልጅና ከብቶቼን ይዤ በማላውቀው መንገድ እየተንገላታሁ ነው። ትናንት አርሶ አደሮችና የመንግስት ሰራተኞችን ጨምሮ የ16 ሰው አስክሬን ቀብረናል። ወጣት፣ ሴት፣ አዛውንት አይባልም ሁሉም ነው እየተገደለ ያለው። ግድያው እስከ ትላንት ቀጥሏል። የመንግስት የጸጥታ ኃይል አልቻላቸውም። ለምሳሌ ትናንት ከሁለት ሰዓት እስከ ምሽቱ 12 ሰዓት ሲታኮሱ ነበር። ነዋሪዎች አሁን ቤትና ንብረታቸውን ጥለው በመሸሽ ላይ ናቸው። አንዳንዱ ወደ ጊዳ፣ ሌላው ሊሙ እየሸሸ ነው። ልጆች በውሃ እጦት፣ በጥይት የተመቱት በሕክምና እጦት እየሞቱ ነው። እኔ ከአምስት ልጆቼ ጋር በመንገድ ላይ ነን። እናቴና አክስቴ መንገድ መሄድ ስለማይችሉ ቤት ትተናቸው ወጣን። የአማራ ብሔር ተወላጅ የሆኑት የኪረሙ ነዋሪ አስተያየት ሰጪ በበኩላቸው ከአማራ ክልል የመጡ ታጣቂዎች አሉ መባሉን ያስተባብላሉ። ይልቁንም በተደጋጋሚ በአማራ ላይ ሸኔ ባሉት ታጣቂዎች የሚፈጸመውን ጥቃት የአካባቢው ነዋሪ የሆኑ የአማራ ተወላጆች ከቅርብ ጊዜ ወዲህ ተደራጅተው ሲከላከሉ መቆየታቸውን ጠቁመው ሌላ ኃይል በአካባቢው የለም ብለዋል። ድሮ ሸኔ የሚባለው ጋር ነበር ማህበረሰብ አሁን ደግሞ የመንግስት አካል ሲሆን ነገሩ ከበድ መንግስት ጋር ታግለህ እንዴት ነው ገበሬ አርሶ አደር እንዴት አድርገህ ነው የሚሆነት? ከበረክም እየመጣ የለም አንድም የለም። ራሱ ራሱ ማህበረሰቡ ግን በፊት ያው በጅብላ ነው ህዝቡ ስምንት መቶ ዘጠኝ መቶ መቶ ሀምሳ ሶስት መቶ ይታረዳል ማለት መንግስት አለ ብሎ ይሄ አማረው ምንም ሳይታጠቅ ምንም ሳይዘጋጅ ሲመጡ መታረድ ብቻ ነው ያው ከመጮሁን ይላል። አሁን ላይ ግን ያ ነገር የለም። ሰው ካሁን በኋላር ሲበቃን ስንሞት ዝም ብለን አልሞትም ዝም ብለን መሞት የለብንም። ቢያንስ አልሞት ላይ ተጋዳይ እኛ የሚገለልን አካል ለመግደል ዝግጁ ነን ብሎ ተዘጋጅቶ ነው ያለው። አሁን የሚጠብቃቸው ባለው አቅም ማንም ቁሞላ ለመታረድ እየለፋ ነው። ግን ቢሆንም ነገሩ ማህበረሰቡ የዛኔ አይነት መከላከል ሲያመጣ፣ ሳኖ መጣ ከቡር የወለጋ ተሳፍሮ ሳኖ ገብቶ ኦሮሞ እየጨፈጨፈ ጨፈጨፈ እንደሆነ የሚያወራው ራሳቸውን ተከላክለው እነሱ ሊገሉ መጥተው ሲሞቱ ሳኖ ግድላቸው ይላሉ። እኛ አሁን ያመንዛ ያለው ማህበረሰብ ፖለቲካ የሚገባው አይደለም። አርሶ የሚበላ ኑሮ የሚያቸንፍ ነው። ከዚህ በላይ ሌላ ነገር ያመጣው ፖለቲካዊ ጦስ የለው ምን የለው እንግዲህ የማህበረሰብ አሁን እየሞተ ያለው ነው። የኪረሙ ወረዳ ነዋሪ የሆኑ ሌላ ስማቸውን መግለጽ ያልፈለጉ የኦሮሞ ብሔር ተወላጅ በወረዳው ጥቃት መሰንዘር ከጀመረ ከሁለት ዓመት በላይ መሆኑን ገልጸው ሁሉም የወረዳው ገጠር ቀበሌ ነዋሪዎች ተፈናቅለው በወረዳው ከተማ ተጠልለው እንዳሉ ባለፈው ሐሙስም በተፈጸመ ጥቃት ብዙ ሰው መገደሉን ተናግረዋል። ጌዜ ን ሳን ዱን ዳንድ ወዴ ሰዲማ ን ቶ ኮት ን ሙ በከሰነ ሞራ ሌንጂ ስማ ንቀ ሜ ሚን ጥቃቱን ያደረሱት ሰዎች የመጡት ወደ ሴ ድማ ከሚባል ቦታ ነው። በፊትም በዚህ አካባቢ የስልጠና ቦታ አላቸው ተብሎ ይነገር ነበር። ሌላ ደግሞ ከምስራቅ በኩል አሮ ከሚባል ቦታ የመጡ አሉ። በዚህ ሐሙስ በተፈጸመ ጥቃት የሞቱ ሰዎች ብዙ ናቸው እኔ 16 የሚሆኑ ሰዎችን አውቃለሁ ለምሳሌ ዳምጠው ከፋሌ የወረዳ አቃቢ ህግ ነው እዶሳ ተገኝ የእርሻ ጽህፈት ቤት ሰራተኛ ነው ከበደ ኃይሌ የክረሙ ወረዳ የፋይናንስ ጽህፈት ቤት ሰራተኛ ታሪኩ የወረዳ የትራንስፖርት ቤት ቢሮ ሰራተኛ ቡል የሚባል መኪና ላይ በረዳትነት የሚሰራ ጋዲሳ በቀለ የሚባል የአራት ዓመት ልጅ ኃይሉ ጎንፋ የሚባሉ የሰባ ዓመት አዛውንት፣ ደሳለው ጎንፋ ለጡረታ የደረሱ መምህር፣ ሌሎች የፀጥታ ኃይል ከዘረዘርኩ ብዙ ነው የሚሆነው። ይህ የሆነው ሐሙስ ነው። በሌላ በኩል የአማራ ብሔር ተወላጅ የሆኑ ሌላ አስተያየት ሰጭም እንዲሁ ከገጠር ቀበሌዎች ተፈናቅለው ባህረው ከተማ ተጠልለው ከሚገኙ ሰዎች መካከል እህል ይጭኑ የገቡ ሰዎች ባለፈው ማክሰኞ ህዳር 20 ተገድለዋል ይላሉ። ህዝቡ ሀሮ የሚባል ከተማ ላይ ነበር የነበረው። ጭኖ በአያ ጭኖ ቤተሰቡን ለማብላት ማለት ነው እንግዲህ ቤተሰባቸው ራብ ላይ ነው ያለው። ስለዚህ ልጭ ግቡ ብሎ ራሱ አስገብቶ እዛው ላይ ከቦ ነው በቃ ህዝቡ የጨፈጨፉ ማለት ነው። ወደ ሀያ ሰው እንዳለ ጨረሰው በቃ የተገደለ ሰው ነው ያለው። ወንዶች ናቸው እና ሴቶች እህል ይች እና ጓዝ ያመጡ የገቡ ሴቶች ማለት ነው። ከአስራ ሶስት እስከ ሀያ ሰባት እስከ ሰላሳ አካባቢ ያሉ ሰዎች ኦሮሚያ ልዩ ኃይል ምንም ነገር ግቡ ብሎ ራሱ አስገብቶ የራቀውን ህዝብ ቢርበው እንኳ ያው ከሞት ድኖ ነበረ፣ የዳነውን ህዝብ አስገብቶ ግቡ ብሎ በቃ አጠቃላይ ጨርሶ። አነርጉዜ በተባለ ሌላ የምስራቅ ወለጋ ዞንም ካለፈው ቅዳሜ ህዳር ሀያ አራት ጀምሮ እየተፈጸሙ ነው ባሏቸው ጥቃቶች ሲቪሎች እየተገደሉ መሆናቸውን የወረዳው ነዋሪዎች ለቪኦኤ ገልጸዋል። የኦሮሞ ብሔር ተወላጅ የሆኑ የወረዳው ነዋሪ የጥቃቱ ፈጻሚ ፋኖ ያሏቸው ታጣቂዎች እንደሆኑ ይናገራሉ። ተመራ ቲቃበሪ ንዶዴማአንዶዴ ድቾ ከሚባል ቦታ መጥተው ቅዳሜ ጠዋት በከተማው ነዋሪዎች ላይ ተኩስ ከፈቱ። የተለያዩ መሳሪያዎች አሏቸው። ሲገቡ ነዋሪው ተወዛገበ። ውጭም ቤትም ውስጥ የነበረውንም ቤት ሰብረው እንደፈለጉ አደረጉ። በከተማው አካባቢ የነበሩ ሰዎች ጥቁማ ሲሰጡ ነበር። ሌሎች ግን አንዶዴ ድቾ ከሚባል የመጡ ፋኖዎች ናቸው። በፊትም ስልጠና ሲወስዱ ነበሩ። በዚህ ጥቃት በተለይ ከተለያዩ የአንገር ጉቴ ወረዳ የገጠር ቀበሌዎች በግጭት ምክንያት ተፈናቅለው ከተማ ውስጥ ተጠልለው የነበሩም ተገድለዋል። በሌላ በኩል የአማራ ተወላጆች ሸኔ ብለው የሚጠሩትን የኦሮሞ ነጻነት ጦር ታጣቂዎችን ጨምረው ይወነጅላሉ። ዩናይትድ ስቴትስ ውስጥ የሚገኙት የኦሮሞ ነጻነት ጦር ቃል አቀባይ ኦዳ ትርቢ ስለ ጉዳዩ ተጠይቀው ምላሽ ሰጥተዋል። ወራኒ ብልጹማ ኦሮሞ ነመነጋ መተማራ የኦሮሞ ነጻነት ሰራዊት በሰላማዊ ሰዎች ላይ ያደረሰው ምንም ጉዳት የለም። በአማራም ሆነ በሌሎች ሕዝቦች ተወላጆች ላይ ጥቃት የምንፈጽምበት ምንም ምክንያት የለም። የፋኖ ታጣቂዎች ድንበር ተሻግለው በሰላማዊ ሰዎች ላይ ጥቃት ከፍተው ቤቶችንም አቃጥለዋል። ከዚያም በኋላ ይህ የፋኖ ኃይል በአካባቢው የሚንቀሳቀስ የኦሮሚያ ልዩ ኃይል ላይ ግድያ ፈጽመዋል። ከዚያ በኋላ እየታየ ያለው የኦሮሚያ ልዩ ኃይል ከአራት ኪሎ ትዕዛዝ መጠበቅ ትቶ በራሱ በፋኖ ላይ እርምጃ መውሰድ ጀመረ። እኛም በፋኖ ላይ እርምጃ እየወሰድን ነን እንደሚባለው ተቀናጅተው ነው የሚባል ነገር የለም። አሁን የኦሮሚያ ልዩ ኃይል የአምባገነን ስልጣን መጠበቅ ትቶ ከህዝብ ጎን ሆኖ በምስራቅ ወለጋ ሆሮ ጉድሩ ወለጋ መልካም ሥራ ላይ ነው። ስለዚህ እነሱም ስራ ላይ ናቸው፣ እኛም ስራ ላይ ነን። ያው የፋኖ ኃይሎች ሁሉንም ኦሮሞ ሸኔ በማለት ጥቃት እየፈጸሙ ናቸው። ይህ የምስራቅ ወለጋ አስተዳደር ራሱ ለክልል ቴሌቪዥን በይፋ ተናግረዋል። የአማራ ብሔር ተወላጅ የሆኑ ሌላ አስተያየት ሰጪ ደግሞ የኦሮሚያ ጸጥታ ኃይሎችና ሸኔ ሲሉ የጠሯቸው ታጣቂዎች ከኪረሙ ወረዳ በኋላ ከቅዳሜ ጀምሮ በአንገር ጉተም በሰላማዊ ሰዎች ላይ ጥቃት ከፍተውብናል ካሉ በኋላ አሁን ላይ ከአካባቢያቸው ተፈናቅለው ጫካ እንደሚገኙ ተናግረዋል። አንገር ጉትን የሚባል ቦታ ይህ አካባቢ ያው እየተመታነ ያለ ነው። በመንግስት ኃይል ነው። በመንግስት ኃይል ነው እየተመታነ ያለ ነው። በልዩ ኃይል ኦሮሚያን ልቀቁ በሚል ነው። ቅዳሜ ዕለት ተኩሱ በጣም ውጊያ ላይ ነበር የዋል ነው ያው እኛ የምሞባ የተጋዳይ ቤት ህፃን እንዳለ በጫካ ተበትኖ ነበር የሰነበተ ፍራቻ ነበረ። ሀሮ ሀሮና ቂረሞ የሚባል ቦታ ውጊያ ሰንብተው ከዛ እኛ ላይ ደግሞ ጀመሩ። ያን የሚያደርጉትን ጥቃት ከጨረሱ በኋላ ለማጽያት ነው መቸ የሚደረገው ነገር እኛ ጋር ጀመሩ ቅዳሜ ዕለት ያው ማታ ገቡ። ማታ አንድ ጊዜ በጫካ ተበትነን አደር። ጠዋት ወለል ሲል ተጀመረ። ያው ቢያንስ ቢያንስ እኔ ሰውን ቁጥሩን ባላቀውም ሬሳውም በጣም ሞተ። ብዙ ሬሳ፣ ያው ብዙ ንጹሃን ሞተ። ያው የመንግስት ኃይል ነው። በመኪና ነው፣ ድሽካ ነው፣ ሰናይፐር ነው የሚተኮሰው። በጣም በቃ በጣም ያስፈራል። እንኳን ለሴት እና ለህፃን፣ በቃ ለሌላም ያስፈራል። እና እንደዚህ ነው የሚሉ ያው ጭፍጨፋው እንደቀጠለ ነው። ትናንትናም ውኬ ውጊያን የዋሉት ዛሬ ብቻ ናበረ ድ ብለዋል። አሁን ማምሻቸውን ደግሞ ቡትን እንዳለ ብዙ መኪናም ገብቷል። ውኬም የሚባል ቦታ ነበረ፣ እሱንም ያው ሸኒዎች ገብተዋል በብዛት እየጨፈሩ እየተኮስ ነው የገቡት። እኛ ያለነው ጫካ ነው። አሁን የሚገርምህ ነገር ስልኬ የሰራልህ የሆነች ተራራለች ወንዝ ላይ ነው የምንውለው። ተደብቀን ተራራ ላይ እንወጣለን ለሊት ሲመሽ ማለት ነው እነሱ ይሸከፋሉ። በዛ ነው ስልጦ ይሰራለት የሚመስል አሰቃቂ ግድያ እየተፈጸመብን የመንግሥት አካል የማይደርስልን መሆኑ ነው። ቢያንስ እንኳን እቆሚ ያለው ያውጣንና አማራ ክልል ሰጠልን ቢያንስ እየተረዳንም ቢሆን እንኑር ነው በቃ ማለት ወይም እየተረዳን ወይም ቀን ስራ ሰርተን እንኑር ምን አለ ከክልሉ እንኳን አውጥቶን ብንወጣ መንገድ ቢያስከፍትልን ነው የምንለው። ዞረኛ አማራጭ ወስደለን ምንም ማለት አንችል። በኪረሙና አንገርጉቴ ወረዳዎች እየተፈጸሙ ነው በተባሉ ጥቃቶች የሞቱና የተጎዱ እንዲሁም የተፈናቀሉ ሰዎችን ትክክለኛ ቁጥር ማወቅ አልተቻለም። የአሜሪካ ድምፅ ስለ ጥቃቶቹና እያስከተሉ ስላሉት ጉዳት ከገለልተኛ ወገን ማጣራት አልቻለም። ይሁን እንጂ በኪረሙና እንገርጉቴ የወረዳዎች ወረዳዎች ያለውን የጸጥታ ችግር በመሸሽ በርካታ የአማራ ብሔር ተወላጆች ባህር ዳር ከተማ መግባታቸውን ተመልክተናል። አሁን ብዙ ባባይ በረሃ በጫከሙ ተቀራለ ዐይነ ስውር ደካማ አልመጣም። መንገድ ተዘግቶ ጉልበት ጉልበት ያለው በአራት ቀኑ በአምስት ቀኑ የገባለ። የተቀረ ደግሞ ጫካ ገብቷል። አሁን ያፈናቀለ ምንድን ነው? ሸኔና ልዩ አይ ባንድ ተደምሮ በየቀኑ ቁጥራቸው ከ150 እስከ 200 የሚሆኑ ተፈናቃዮች ከምስራቅ ወለጋ ወደ አማራ ክልል እየገቡ መሆናቸውን የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ምክትል ኮሚሽነር ታገኘው አድመ ለቪኦኤ ተናግረዋል። ቁጥሩ እጅግ ብዙ የሆነ ተፈናቃይ በአባይ በረሃ በኩል እየገባ እንደሆነም ኮሚሽኑ ከተፈናቃዮች መረጃ እንዳገኘ ገልጸዋል። በርከት ያለ ቁጥር ያለው ሕዝብ ከምስራቅ ወለጋ አካባቢ ተፈናቅለን ነው በሚል እየገባ ያለ ህዝብ ምስራቅ ወለጋ ኪረሙ የሚባል ወረዳ አካባቢ ነው፣ ተፈናቅለው እየመጡ ያሉት ተፈናቃዮቹ እንደሚነግሩን። አሁን ከበር ላይ እንዳያችሁትም ሰፋ ያለ ቁጥር ህዝብ እንደገና የመጣበት ሁኔታ ነው ያለው። እነሱ እንደሚነግሩንም ከሆነ ደግሞ አሁንም በመንገድ ላይ ያሉ ገና ወደ ክልሉ ያልገቡ በርካታ ቁጥር ያላቸው የአማራ ተወላጆች እየገቡ እንደሆነ ነው እየነገሩን ያለ ነው። መኪኖችን እያመቻቸን ለጊዜው ማቆያል የሚሆነው ወደ ዘመድ የሚጠጋውን ዘመድ ያለውን ወደ ዘመዱ ወደ ማህበረሰቡ ነው የምንሸኘው። እስከሚሄድበት ድረስ ግን ትራንስፖርት አዘጋጅተንለት እንዲሁም ቀለብ፣ የአንድ ወር ቀለብ እንደ ክልል የምንችለውን ያህል ለማድረግ እየሰራን ነው፣ እየተዘጋጀን ነው። እንግዲህ ችግሩ የከፋ ነው። እንደ ክልልም የክልሉ መንግስት ይህን ጥረት እያደረገ ቢሆንም፣ ከዚህም ባለፈ ግን ዜጎች መፈናቀል የለባቸውም እንላለን ዜጎች አገራቸው፣ ነው። በሀገራቸው መኖር የሚችሉበት መንገድ ከምንም በላይ ሰላም እንዲሰፍንና ባሉበት አካባቢ መንግስት ኃይል መንግስት የኦሮሚያ ክልል መንግስትም ያንን አካባቢ በትኩረት አይተው ማህበረሰቡ ሁሉም ለቆ ተፈናቅሎ ሳይመጣ አንድ መፍትሄ ቢሰጥ የሚል ሀሳብ አለን። የኢትዮጵያ ሰባዊ መብቶች ኮሚሽን በበኩሉ በምዕራብ ኦሮሚያ ከጊዜ ወደ ጊዜ እየጨመረ ነው ያለውን የጸጥታ ችግር እያሳሰበው እንደሆነ ገልጸዋል። በኮሚሽኑ የምርመራና ክትትል ሪጂናል ዳይሬክተር አቶ ኢማድ አብዱልፈታ የሰመከው ወደ ምስራቅ ወለጋ ማቅናት ባይችልም በስፍራው ስላለው ሁኔታ መረጃ እያሰባሰበ መሆኑን ተናግረዋል። ጉዳዩን ጀነራል እንደ ክትትል እየተከታተልን ነው ያው ከዛ ቦታ ሰዎችን መላክ አይቻልም። እንደ ኮሚሽን ከርቀት ሆነን ማሰባሰብ ምንችላቸው መረጃዎችን እያሰባሰብን ነው ያው መረጃዎችን በቤቱ ሰረት አንድ ላይ አድራጅ ደን ይፋ ምናደርገ ነው የሚሆነው፣ የኛን ፖዚሽን ማለት ነው። እየተፈጠሩ ያሉ ነገሮችን ክለዚህ በተቻለ መጠን እየተከታተል ነው ያለ ነው። በምስራቅ ወለጋ ዞን የቀጠሉት በሲቪሎች ላይ የሚፈጸሙ ጥቃቶች እንዲቆሙና መንግስት በአካባቢው ሕግና ስርዓትን በማስከበር ሲቪሎችን ከሞት እንዲታደግ የተለያዩ የፖለቲካ ፓርቲዎች ጥሪ በማቅረብ ላይ ናቸው። ይሁን እንጂ በዞኑ ያለውን ሁኔታና እየተፈጸሙ ያሉ ጥቃቶችን በተመለከተ መንግስት ምንም አይነት አስተያየት ከመስጠት ተቆጥቧል። እኛም ስለ ጥቃቶቹ ከመንግስት አካላት ምላሽ ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። ሆኖም የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ባለፈው ሰኞ ለጋዜጠኞች መግለጫ ሲሰጡ በተለይ በምስራቅ ወለጋ እየተከሰተ ላለው የሰላም ችግር መንግስት በሽብርተኝነት የፈረጃቸው ራሳቸው ሸኔ ያሉትን የኦሮሞ ነጻነት ጦር እንደሆነ የሚናገረውን ቡድን ታጣቂዎች ኮንነዋል። ከዚሁ ጋር በተያያዘ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ ዛሬ ባወጣው መግለጫ በኦሮሚያ ክልል የሚታየው የተለያዩ ቀውሶች ጫና ከፍተኛ የሰብአዊ እርዳታ ፍላጎት ማስከተሉን አስታውቋል። በምዕራብ ኦሮሚያ ወለጋ ከተማ የሚካሄደው ግጭት ሰላማዊ ዜጎችን እያፈናቀለ መተዳደሪያንና መሰረተ ልማቶችን እያወደመ መሆኑን አስታውቋል። አካባቢው ተደራሽ ባለመሆኑ የአዲስ ተፈናቃዮች ቁጥር በትክክል አልተረጋገጠም፣ ያለው ኦቻ በአካባቢው በነበሩት ተፈናቃዮች ላይ ከፍተኛ የሆነ ጭማሪ እንደሚያስከ ትል ግን በመግለጫው ተመልክቷል። የአካባቢው ባለስልጣናት በምዕራብ ወለጋ ዞን ከ106000 በላይ ና በሆሮ ጉድሩ ወለጋ 116000 ተፈናቃዮች እንዳሉ ማረጋገጣቸውን የጠቀሰው ኦቻ የክልሉ መንግስት እየጨመረ የመጣውን የተፈናቃዮች ፍሰት ለማስተናገድ ተጨማሪ የተፈናቃዮች ቦታ በመቋቋም ላይ መሆኑን ገልጿል። ፍላጎቱ ከምላሽ ጥረቶች በላይ ናቸው ያለው ኦቻ በምዕራብ ወለጋ ዞን እርዳታ ከሚፈልጉ 19 ሺ አባወራዎች መካከል 1ሺ100 የሚሆኑት እንዲሁም በምእስራቅ ወለጋ ዞን ድጋፍ ከሚሹ ሰላሳ ሺ አባወራዎች መካከል 9337 የሚሆኑት ብቻ መጠለያና የምግብ ከምግብ ውጭ ያሉ ድጋፎች ማግኘታቸውን አመልክቷል። በተመሳሳይ በጉጂ ና በምዕራብ ጉጂ ዞኖች የሚስተዋሉ ግጭቶች የእርዳታ ፍሰቱን እያደናቀፉ እንደሚገኙም ገልጿል። በሌላ በኩል በኦሮሚያ ክልል በሲቪል ሰዎች ላይ እየደረሰ ያለው ግድያ የአካል ጉዳትና መፈናቀል የፌዴራል መንግስቱን አፋጣኝ እርምጃ ና ተጨባጭ ዘላቂ መፍትሄ የሚሻ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አሳስቧል። ኮሚሽኑ ዛሬ ባወጣው መግለጫ በኦሮሚያ የተለያዩ አካባቢዎች ሲያደርግ የቆየውን ክትትል አብራርቷል። በሐምሌ ወር 2014 ዓ ም እስከ ህዳር ወር 2015 ዓ ም ድረስ በኦሮሚያ ክልል በተለያዩ አካባቢዎች የሚከሰቱ ግጭቶችና የሚደርሱ ጥቃቶችን በተጨማሪም በነዚህ ሳቢያ የሚደርሱ የሰብአዊ መብት ጥሰቶችን ሲከታተል መቆየቱን ኮሚሽኑ አስታውሷል። የዛሬውን መግለጫ ይፋ እስካደረገበት ጊዜ ድረስም ክትትል ሲያደርግባቸው የቆዩ ከዚህ ቀደም ግጭት የተከሰተባቸው ወይም እየተከሰተባቸው ያሉ ተብለው የተመዘገቡ አካባቢዎችንም ዘርዝሯል። በኮሚሽኑ የተዘረዘሩት አካባቢዎች ምስራቅ ወለጋን ጨምሮ በተለያዩ አስር ዞኖች ውስጥ የሚገኙ የተለያዩ ወረዳዎችን ያካትታሉ። ከሐምሌ ወር 2014 ዓ ም እስከ ህዳር ወር 2015 ዓ ም ከላይ በተጠቀሱት አካባቢዎች ኮሚሽኑ ለማሰባሰብ በቻለው መረጃዎች መሰረት በታጣቂዎቹ ቡድኖች በተፈጸሙ ጥቃቶች በብዙ መቶዎች የሚገመቱ ሰዎች በአሰቃቂ ሁኔታ መገደላቸውንም አመልክቷል። ብዛታቸው የማይታወቅ ሰዎች ለአካል ጉዳት መዳረጋቸውን በመቶ ሺዎች የሚቆጠሩ ሰዎች ደግሞ ከሚኖሩበት ቀዬ መፈናቀላቸውንም ጠቅሷል። በእነዚህ በተዘረዘሩት አካባቢዎች ይቅርታ፣ የመንግስት የጸጥታ ኃይሎች በመንግስት እራሳቸውን እንዲከላከሉ በሚል የታጠቁ የአካባቢው ነዋሪዎች ከሌሎች ክልሎች ጭምር የመጡና በተለምዶ በአካባቢው የአማራ ታጣቂዎች መሆናቸውን የሚናገሩ የታጠቁ ቡድኖች እንዲሁም የኦሮሞ ነጻነት ሰራዊት እንደሚንቀሳቀሱ ኢሰመኩ አመልክቷል። እነዚህ የታጠቁ ቡድኖችና የመንግስት የጸጥታ ኃይሎች በተለያዩ ወቅቶች እርስ በርሳቸው በሚያደርጓቸው ውጊያዎች እንዲሁም በሌላ ወቅት በተናጠል በሚያደርሷቸው ጥቃቶች በርካታ ሲቪል ሰዎች ለሞት፣ ለአካል ጉዳት፣ መፈናቀልና ንብረት ውድመት ተዳርገዋል ብሏል ኮሚሽኑ። ወደ ተከታዩ ዘገባ ስናልፍ ወደ ትግራይ ክልል ይሆናል የምንሄደው። በትግራይ ክልል በአክሱምና በአድዋ ከተሞች በጥቂት ቀናት ውስጥ የስልክ አገልግሎት እንደሚጀመር ኢትዮ ቴሌኮም አስታወቀ። ባለፈው ሳምንት በሙከራ ላይ የነበረው የሽረ ከተማ የስልክ ግንኙነትም በይፋ መጀመሩን የተቋሙ የሕዝብ ግንኙነት ኃላፊ አቶ መሳይ ውብሸት ለአሜሪካ ድምጽ ተናግረዋል። የአሜሪካ ድምጽ ያነጋገራቸው የሽረ ከተማ ነዋሪዎች የስልክ አገልግሎቱ በዚህ ሳምንት መጀመሩን ገልጸው የጥራት ችግር እንዳለበት ግን ተናግረዋል። ባለፈው ሳምንት በሙከራ ላይ የነበረው የሽረ ከተማ የስልክ አገልግሎት በዚህ ሳምንት ሙሉ በሙሉ መጀመሩን የኢትዮ ቴሌኮም የህዝብ ግንኙነት ኃላፊ አቶ መሳይ ውብሸት ለአሜሪካ ድምፅ ገልጿል። አገልግሎቱን ለማስጀመርም የተለያዩ ስራዎች መከናወናቸውን ተናግሯል። ሽሬ ኦልሬዲ በቃ ኦልሞስት ሙሉ በሙሉ ጀምሯል። ሰው በደንብ እየተጠቀመ ነው። ባገኘናቸው የኃይል አማራጮች ሁሉ ተጠቅመን አሁን ሙሉ ማህበረሰቡ አገልግሎት ማግኘት ጀምሯል። ከእሑድ ጀምሮ በተለይ በዋናነት ያው የኦፕቲካል ፋይበሩን በተለይ በመሬት ዙሪያ የትራንስሚሽን የምንጠቀምበትን የፋይበር ጥገና ስራን ያከናወን ነው። እንግዲህ ኦልሞስት ከሁለት መቶ ሰባ ኪሎ ሜትር በላይ የሆኑ ጥገና ተሰርቶ ኮርሳይቱን የማገናኘት ስራ ነው የተጠናቀቀው ማለት ነው። ያ ነው ዋናው በዋናነት መልሶ ደግሞ ኃይል ኃይል የመስጠት እና ያሉ ጀኔሬተሮቻችንን ጠግነን በነዳጅ ኃይል እንዲያገኙ የማድረግ እና ስራ የማስጀመር ስራ ነው የተሰራው። በሽረ ከተማ የስልክ አገልግሎቱ በዚህ ሳምንት መጀመሩን ቪኦኤ ከስፍራው ማረጋገጥ ችሏል። ሆኖም መስመሩ የጥራት ችግር እንዳለበት አስተያየት የሰጠችን የከተማዋ ነዋሪ ገልጻለች። ሳምንት ሆኖታል ከጀመረ፣ ግን ብዙ አይሰራም እየተቆራረጠ፣ መብራት ስለሌለ ማለት ነው። ተደዋወልሽ ከዘመዶችሽ ጋር ከጓደኞችሽ ጋር? አዎ፣ ከጓደኞቼ ጋር አንዳንድ ቤተሰብ አግኝቻለሁ። ቅርብ ቤተሰቦቼ ግን መቀሌ ስለሆኑ አገኘኋቸውም ኔትወርክ ስለሌለ ማለት ነው። እንደዛም ሆኖ የስልክ አገልግሎቱ መጀመር ከሁለት ዓመት በላይ የተለያዩ ቤተሰቦችን መልሶ አገናኝቷል። ቢኒያም የተባለ አስተያየት ሰጪ ከረዥም ጊዜ በኋላ በዚህ ሳምንት የቤተሰቦቹን ድምፅ መስማት መቻሉን ይናገራል። ከስንት ጊዜ በኋላ ነው በስልክ ያገኘኋቸውና በጣም የተለየ ስሜት ነው የተሰማኝ። ከትላንት ወዲያ ነበረ ለመጀመሪያ ጊዜ ድምፃቸውን የሰማት ከስንት ጊዜ በኋላ። ስልኩ የተቆራረጠ ነበር። ከአንድ ደቂቃ እስከ ሁለት ደቂቃ ባለው ነው ያወራኋቸው፣ በመሀል የተቆራረጠ ስለነበር ማለት ነው። አሁንም በደንብ አልጠራም። በእርግጥ ግን ከቀን ወደ ቀን የተሻሻለ ነው ከትላንት ወዲያ ጀምሮ እስከ ዛሬ የለውጥ አለው እና በጣም በሚገርም ሁኔታ ነው ደስታዬን የገለጽኩላቸው። ኦልሞስት ለሁለት ዓመት አካባቢ ጨለማ ውስጥ ነው በቃ የነበሩት፣ እነዚህ ቤተሰቦቼ ማለት ነው። እንደ ማንኛውም የትግራይ ተወላጅ ማለት ነውና ስለዚህ እኔ ወይም ወይ በድምፅ ሰማችኋለሁ ብዬ አስቤያለሁ። አቅም በቃ ይሆን ነገር ይፈጠራል። በቃ ኦልሞስት የተወሰኑ እንኳን ካገኘው በሚል ነበረ እኔ ሳስብ የነበረው ቃ ተስፋ ቆርጬ በሚል ማለት ምክንያቱ የነበረው ሁኔታ ሁላችን የምናቀው ነው። በጣም ከባድ ነው። ለሰው ልጅ የማትመኘው ነገር ነው የደረሰው ብሩንባ ስለዚህ ደርሷል ይሄ። በህይወት ታገኛችኋለህ ብለህ አታስብም እና እኔም እንደዛ ነበር የተሰማኝ። ድምፃቸው ስሰማ ግን በጣም ከባድ ስሜት ነበር የተሰማኝ እኔ ማምን ሁላ እስኪያቅተኝ ድረስ እና በእርግጥ አንዳንድ ዘመዶቻችን በህይወት ያልተገኘዋሉ፣ ግን አብዛኛዎቹ ቤተሰቦች የቅርብ የሚባሉትን ግን ስላገኘኋቸው በጣም ጥሩ ስሜት ነው የተሰማኝ። ኢትዮ ቴሌኮም በአድዋና አክሱም ከተሞችም አገልግሎቱን ለማስጀመር እየሰራ መሆኑን አቶ መሳይ ውብሸት ገልጿል። ለሙከራ በተለቀቀው የስልክ አገልግሎት ከቤተሰቦቹ ጋር እንደተገናኘ ቴዎድሮስ ሀይለ የተባለ የአክሱም ተወላጅ ለአሜሪካ ድምፅ ገልጿል። እንዳጋጣሚ ሆኖ ትናንት በማህበራዊ ሚዲያ ላይ አክሱም ስልክ እንደሰራ ሲወራ ነበርና አመሻሻ አካባቢ በተደጋጋሚ ቤ ስልክ ትደውል ነበር። እንዳጋጣሚ ሆኖ ሊሰራልኝ አልቻለም። ሌሊት ዘጠኝ ሰዓት ግን አንድ ስልክ ተደወለ። ያን የተደወለ ስልክ አነሳሁት። እንዳጋጣሚ የወላጅ አባቴ ድምፅ ነው የሰማሁት እና በሰማሁበት ሰዓት እጅግ በጣም የተለየ የተለየ ስሜትና ደስታን የፈጠረልኝ። ከዛ እንደ አጋጣሚ ሆኖ ደግሞ ስጋት ነበረኝ። ነው ወላጅ አባቴ በእድሜም የእድሜ ባለጸጋ ነው። ከዛ ደግሞ መድኃኒት አልነበረውም እና መድኃኒት ሳይኖርህ ሁለት አመት ሙሉ በመከራና ችግር ውስጥ ሆነ አገኘዋለሁ ብዬ አስቤም አልነበረም። እንዳጋጣሚ ሆኖ የአባቴን ድምጽ ስለሰማሁ በጣም ደስ ብሎኛል። ከዛ በመቀጠል የወላጅ እናቴና የእህቶቼ ድምጽ ሰምቻለሁ ማለት ነው። አቶ መሳይ ውብሸት ተቋማቸው መላውን የትግራይ ክልል በስልክ መልሶ ለማገናኘት እየሰራ እንደሆነ ተናግረው ሂደቱ መቼ እንደሚጠናቀቅ ግን አልተናገሩም። በስራው ቅድሚያ የተሰጠው ለድምፅ አገልግሎት እንደሆነም አቶ መሳይ ገልጿል። በክልሉ የኢንተርኔት አገልግሎት መቼ እንደሚጀመር ተጠይቀው የኤሌክትሪክ ኃይል አቅርቦቱ አስተማማኝ ሲሆን የሚታይ ይሆናል የሚል ምላሽ ሰጥቷል። የኢትዮጵያ ኤሌክትሪክ ኃይል በበኩሉ ለሽረና አካባቢው ኃይል ለማቅረብ የማስተላለፊያ መስመሮች ጥገና እያከናወነ መሆኑን ባለፈው ሳምንት ገልጾ ነበር። በትናንትናው ዕለት ደግሞ የመቀለ ከተማን ከብሔራዊው የኤሌክትሪክ ኃይል መቆጣጠሪያ ማዕከል ጋር ማገናኘቱን አስታውቋል። ከተማዋ ከብሔራዊው የኃይል ቋት የኤሌክትሪክ ኃይል እንደምታገኝም ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ወደ ተከታዩ ዘገባ ነው የምናልፈው። ከህዳር አራት እስከ ስድስት የዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ በዋሽንግተን ዲሲ ይካሄዳል። ይህን ጉባኤ በተመለከተ በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ እና የብሔራዊ ደህንነት ምክር ቤት የአፍሪካ ጉዳዮች ከፍተኛ ዳይሬክተር ጁዴርሞንት ዛሬ በበይነ መረብ አማካኝነት ለጋዜጠኞች መግለጫ ሰጥተዋል። ይህን መግለጫ የተከታተለው ዘጋቢያችን ኬኔዲ አባተ አጭር ማብራሪያ ሊሰጠን በቀጥታ መስመር ላይ ይገኛል። ኬኔዲ እንደምናምሽ፣ እንዴት ረፈደሽ? እናንተ ጋር ረፋድ ስለሆነ ትክክል ነው ትክክል ነው። እኛ ጋር ገና ምሳ ሰዓት አለፍ ማለቱ ነው። እንግዲህ መግለጫውን ተከታትለሃልና እስኪ በመግለጫው ላይ የተነሱት አንዳንድ ነጥቦች ምንድን ናቸው? መልካም ስመኝሽ። እንግዲህ የጠቀስሻቸው ሁለቱ የዩናይትድ ስቴትስ ከፍተኛ ባለስልጣናት ማለትም የአፍሪካ ጉዳዮች ረዳት ሚኒስትሯ ሞሊፊ እና ከፍተኛ ዳይሬክተሩ ዴቨርሞን ከመጪው የአፍሪካ አሜሪካ የመሪዎች ጉባኤ ጋር በተያያዘ በሰጡት ማብራሪያ ጉባኤው ዩናይትድ ስቴትስ ለአፍሪካ አህጉር የሰጠችውን አዲስ ትኩረት የሚያንጸባርቅ በተለያዩ ዘርፎችም ሁለቱ አካላት ያላቸውን ግንኙነት የሚያጠናክር እንደሆነ ነው የገለጹት ዓለም በቀጣይነት በሚኖራት ጉዞ ላይ እንዲሁም በተለያዩ ዓለም አቀፍ ጉዳዮች ላይ አፍሪካ ትልቅ የመወሰን አቅም እንዳላት የዓለም ቀጣይ ዕጣ ፈንታ ላይ ከፍተኛ ድርሻ እንዳላትን ነው የተናገሩት። በመሆኑም ድምጿን በዚሁ ልክ የአፍሪካ ድምፅ ማለት ነው ጎልቶ መሰማት እንዳለበት ዩናይትድ ስቴትስ እንደምታምን በአጽንኦት ነው የገለጹት ሁለቱ ባለስልጣናት በመሆኑም ከህዳር አራት እስከ ስድስት ለሶስት ቀናት በሚኖረው የዲሲ ጉባኤ ላይ አንገብጋቢ በሆኑ እንደ ወረርሽኝ፣ የአየር ንብረት ለውጥ፣ የሩሲያ ዩክሬን ጦርነት፣ ሰላምና ጸጥታ፣ ንግድና ኢንቨስትመንት፣ የምግብ ዋስትና እና መሰል ዓለም አቀፍና የሁለትዮሽ ጉዳዮች ላይ በሰፊው ውይይት ይደረጋል ብለዋል። ዩናይትድ ስቴትስ ከአፍሪካ ጋር የምታደርገው ግንኙነት የአፍሪካ ተጠቃሚነት አነስተኛ እንደሆነ የሚነሱ ሀሳቦችን በመጥቀስ ከጋዜጠኞች ለተነሳላቸው ጥያቄ በሰጡት ምላሽም አፍሪካ ከአህጉሪቱ ጋር ይቅርታ፣ አሜሪካ ከአፍሪካ ጋር በምታደርገው ግንኙነት በጋራ ጥቅም ላይ የተመሰረተ መሆኑን ገልጸው፣ አፍሪካ ከዚህ በኋላ የሀያላን ሀገራት የሽኩቻ አላማቸውን የማስፈጸሚያ ሜዳ መሆኑ እንደሌለባት ዩናይትድ ስቴትስ ታምናለች በማለትም ረዳት ሚኒስትሯ ሞሊፊ ተናግረዋል። እንደስመኝሽ እንግዲህ ቀደም ሲል እንዳልከው የአፍሪካ መሪዎች ለሶስት ቀናት እዚህ ዋሽንግተን ዲሲ ይቆያሉና በዚህ ጉባኤ ላይ እንዲሳተፉ የተጋበዙት የአፍሪካ ሀገራት የትኞቹ እንደሆኑ ታውቋል? አዎ፣ ታውቋል ስመኝሽ። የብሔራዊ ደህንነት ምክር ቤት የአፍሪካ ጉዳዮች ከፍተኛ ዳይሬክተሩ ጁዲ ዴቨርሞን በሰጡት ማብራሪያ ፕሬዚደንት ባይደን ኢትዮጵያን ጨምሮ ለጉባኤው አርባ ዘጠኝ የአፍሪካ ሀገራትን መጋበዛቸውን ገልጸዋል። የአፍሪካ ህብረት ኮሚሽን፣ የሲቪል ማህበራት፣ የቢዝነስ መሪዎች፣ ወጣቶች፣ ዳያስፖራዎች እና ሌሎች በተለያዩ ዘርፎች የተሰማሩ አካላትን እንደሚሳተፉ ነው ያነሱት። በጉባኤው ላይ እንዲታደሙ ያልተጋበዙ ሀገራት ደግሞ ከኢ ዲሞክራሲያዊ ወይም ከኢ ህገ መንግስታዊ የሂደት ጋር በተያያዘ ለውጥ የመንግስት ለውጥ ያደረጉ የአፍሪካ ሀገራት ሞ ሆናቸውን ነው የተናገሩት። እነሱም ማሊ፣ ሱዳን፣ ጊኒና ቡርኪና ፋሶ ናቸው ብለዋል። እነዚህ ሀገራት እንግዲህ በአፍሪካ ህብረትም ዲሞክራሲያዊ የመንግስት ለውጥ አድርገዋል ተብሎ የታገዱ ናቸው። በተጨማሪም ከዩናይትድ ስቴትስ ጋር ዲፕሎማሲያዊ ግንኙነት የሌላቸው ያሏቸው እንደ ኤርትራ ያሉትም አልተጋበዙም ብለዋል። እንደ ኢትዮጵያና ግብፅ ያሉ በሰብአዊ መብት ጥሰት ስማቸው የሚነሳ ሀገራት እንዴት ተጋበዙ በሚል ከጋዜጠኞች ጥያቄ ተነስቶላቸው ነበር። ለዚህም በሰጡት ምላሽ የሚጋበዙ ሀገራትን በመምረጥ ሂደት ላይ ከአፍሪካ በ ጋር ሰፊ ምክክር መደረጉንና በተቻለ መጠን ሁሉን አካታች እንዲሁም ሁሉም ሀገራት ሊሳተፉ በሚችሉበት መልኩ ውይይት ተደርጎ መወሰኑን ያብራሩት ከግብዣው ጋር በተያያዙ የሚቀርቡ ትችቶችን እንደሚቀበሉ ነገር ግን ጉባኤው ውስነቶች አሉባቸው ከተባሉ ሀገራትን ጋር ችግሮችን ለመቅረፍ መወያየት የምንችልበትን እድል የሚፈጥር ነው ብለዋል። ካልተጋበዙ የአፍሪካ ሀገራትን ጋር ቢሆን ቅድም ከጠቀስኳቸው ማለት ነው ዲሞክራሲያዊ ስርዓትን እንዲመልሱ በተለያዩ መንገዶች ውይይት ድርጅቶች እና ግንኙነቶች መደረጋቸውን እንደሚቀጥሉ በዚሁ ማብራሪያቸው ላይ ገልጠዋል። ትመኘሽ እንግዲህ ከህዳር አራት እስከ ስድስት በዚህ በዋሽንግተን ዲሲ የሚካሄደው ጉባኤ ሲጀመር ከዚህ ሆነን የተለያዩ ዘገባዎችን ማድረሳችንን እንቀጥላለን። ኬኔዲ ስለሰጠን ማብራሪያ በጣም እናመሰግናለን። እኔም ተከታዩ ዘገባ ደግሞ ወደ ሶማሊያ ነው የሚወስደን። የሶማሊያ ፕሬዝዳንት ሀሰን ሼክ መሐመድ የአካባቢ ሚሊሺያዎች የአልሻባብ ሚሊሻዎችን ስትራቴጂክ ከሆነችው ከተማ ማስለቀቃቸውን አስታውቀዋል። በመካከለኛው ሸበሌ ግዛት የምትገኘው አዳን ያበል እንደ አውሮፓውያን አቆጣጠር በ2016 ጀምሮ የእስላማዊ ቡድኑ ይዞታ ሆና ቆይታለች። ተንታኞች የከተማይቱ መያዝ ለአሸባሪው ቡድን አልሻባብ ትልቅ ሽንፈት መሆኑን ሲገልጹ፣ ለሶማሊያ መንግስት ኃይሎችም በቅርብ አከታትለው ካስመዘገቧቸው ድሎች የቅርብ ጊዜው መሆኑን ይናገራሉ። አህመድ መሐመድ ከሶማሊያ ዋና ከተማ ሞቃዲሾ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል። የሶማሊያ ፕሬዝደንት ሀሰን ሼክ መሐሙድ የሶማሊያ ወታደሮችና የማህበረሰቡ መከላከያ ኃይሎች የሚል መጠሪያ የተሰጣቸው ሚሊሻዎች የአዳን ያባል ከተማን ያለምንም ውጊያ ከአልሸባብ ይዞታ ማስለቀቃቸውን ተናግረዋል። የአገሪቱ ኃይሎች አዳን ያባል ከተማ ውስጥ ናቸው። ሶማሊያውያን እየተጠሩ የሚንገላቱበት ቦታ ነበረ። የአልሸባብ ኃይሎች ቦታውን ለቀው ሂደዋል ለመከላከል እንኳ አልሞከሩ። የደህንነት ተንታኞች የአዳን ያባል መያዝ የሶማሊያ መንግስት ድል ብቻ ሳይሆን የመንግስት ኃይሎችና የጎሳ ሚሊሻዎች የጋራ ትብብር እየሰራ ስለመሆኑ ማረጋገጫ ነው ብለዋል። በምስራቅ አፍሪካ ምርምር የሚያካሂደው የስሃን ምርምር ተቋም የደህንነትና የፖሊሲ ሊቀመንበር ማት ብራይደን ይህንን ያስረዳሉ። የአዳና ያባል ከተማ በመንግሥትና አጋር ኃይሎች መያዝ ትልቅ ጠቀሜታ አለው። በአንድ በኩል አልሸባብ ከአምስት ዓመታት በላይ ተቆጣጥሮት የቆየው ጠንካራ ይዞታው ስለሆነ እንደዚያ ያለው ቦታ መያዙ ወሳኝነት አለው። እንዲሁም ደግሞ የመንግሥት ኃይሎች የልዩ ኃይሎች፣ የሶማሊያ ደህንነት ተቋምና የማዓዊስ ላይ ወይንም የማኅበረሰብ መከላከያ ኃይሎች ቅንጅት በሂራን ግዛት ብቻ ሳይሆን በመካከለኛው ሸበላይም እየሰራ ነው። የሶማሊያ መንግሥት የራሳቸው አካሄድ ካላቸው የማዊስ ሌይ ሚሊሻዎች ጋር በመሆን ከአንድ ወር በኋላ በመካከለኛው የሸበሌ ግዛት ሌላ ወታደራዊ እንቅስቃሴ ከማድረጋቸው በፊት ባለፈው ሐምሌ፣ ጋላዱድ ግዛት ውስጥ ከአልሸባብ ጋር ገጥመዋል። ብራይደን የአልሸባብ ይዞታዎችን አስለቅቆ መያዝ ማለት ይህ ከአልቃይዳ ጋር ግንኙነት ያለው አማጺ ቡድን በእርግጥም ሊሸነፍ የሚችል መሆኑን ለሶማሊያውያንና ለዓለም አቀፍ ቡድን የልብልብ ልብ የሚሰጥ ድል ነው ይላሉ። ይሁን እንጂ የተሟላ ድል የሚሆነው ከቡድኑ የተለቀቁ ይዞታዎችን በዘላቂነት ይዞ መቆየትና የአካባቢ አስተዳደሮችን መመስረት መቻል መሆኑን በመግለጽ ያስጠነቅቃሉ። መንግስት ይዞታዎችን ይዞ መቆየት አይችልም የሚለው ስጋት በእርግጥ አለ። አዳኒ አባል ተመልሶ የተያዘው ለመጀመሪያ ጊዜ አይደለም። እንደ አውሮፓውያን አቆጣጠር በ2016 በአሚሶምና በሶማሊያ ደህንነት ኃይሎች ተለቆ ነበረ። አሁን ግን ከተማው የተያዘው የሶማሊያ ደህንነት ኃይሎች ከማዕወስ ላይ ኃይሎች ጋር በመሆን ነው። ስለዚህ ይሄ ወቅት ካለፈው የተለየ እንደሆነ ተስፋ እናደርጋለን። ፈተናው መንግስት ቦታውን ይዞ የሚቆይ ኃይልን አስቀድሞ አለማቀዱ ነው። የአካባቢው የደህንነት ተንታኝ የሆኑት ሰሚራ ጌድ ተመሳሳይ ሐሳብ አላቸው። አልሸባብ የለቀቃቸውን ከተሞች መልሶ የመያዝ ችሎታ የነበረው መሆኑን ያስታውሳሉ። አልሸባብ ከአዳን ከተማ ለቆ የወጣው የሶማሊያ ኃይሎች በአካባቢው ከመድረሳቸው በሁለተኛው ቀን ነው። ገድ፣ ይህ ስልት አልሸባብ ለሌሎች ጥቃቶች ኃይሉን ለመቆጠብ የሚያደርገው ዘዴ ሊሆን ይችላል ይላሉ። የአልሸባብ ከከተማው ለቆ የመውጣት ስትራቴጂ ከዚህ በፊት የመአዊስሌ ኃይሎችን ከገጠመበትና በሂራን በመካከለኛው ሸበሌና ጋልጋዱድ ካደረገው የተለየ ነው። የሶማሊያ ኃይሎች ሳይገጥሟቸው የያዙትን አካባቢ ለቀው ሲወጡ ካየናቸው ጥቂት አካባቢዎች ይሄኛው አንዱ ነው። ለእኔ ከዚህ በፊት ከነበረው ጊዜ በተለይ ኃይላቸውን እየቆጠቡ ይመስለኛል። የሶማሊያ ፕሬዚደንት መሐሙድ ትናንት ማክሰኞ በሰጡት መግለጫ እንደ ጁላ ባንድና ደቡብ ምዕራብ ክፍለ ግዛት ያሉት ሌሎች የክልል መንግስታት በአልሸባብ ላይ ሌሎች ጥቃቶችን ለመክፈት በዝግጅት ላይ ናቸው ብለዋል። የሶማሊያ መንግስት የአልሸባብን ገንዘብ ምንጮች ኢላማ ያደረገ ሲሆን ባለፈው ወር ከቡድኑ ጋር ግንኙነት አላቸው ያላቸውን 13 የባንክ መዝገቦች ወይም አካውንቶች መዝጋቱን አስታውቋል። በአልሸባብ ላይ የርዕዮተ ዓለም ቅስቀሳ ዘመቻ መክፈቱን ጠቅሶ የአልሸባብን ጽንፈኛ ትረካዎችን የሚቃወሙ የሃይማኖት መሪዎችን ድጋፍ እያገኘ መምጣቱንም የሶማሊያ መንግስት ጨምሮ ማመልከቱ ተዘግበዋል። እያዳመጣችሁት ያላችሁት እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። በተከታዩ ዘገባችን ስናልፍ በኢትዮጵያ ውስጥ የሚነሱ ግጭቶችና ማንነትን መሰረት ያደረጉ ጥቃቶች ከህገ መንግስቱ የሚመነጩና ከፖለቲካ ቁርጠኝነት ማነስ የሚመጡ ናቸው ሲሉ አንድ የሐዋሳ ዩኒቨርሲቲ የህግ መምህር ለአሜሪካ ድምጽ ተናግረዋል። በእሳቸው ሀሳብ የማይስማሙት ሌላው የዚህ ዩኒቨርስቲ መምህር ደግሞ ህገ መንግስቱ ለበት የአፈጻጸም ችግር እንጂ የሁሉም ችግሮች መነሻ ነው ማለት አይቻልም ብለዋል። በተለያዩ አስተያየቶች የሚሰነዘሩበት ይህ የኢትዮጵያ ህገ መንግስት የጸደቀበት ቀን የብሔር ብሔረሰቦች ቀን በሚል በሐዋሳ ከተማ ለ17ኛ ጊዜ ይከበራል። ዮናታን ዘብዲዮስ ምሁራኑንም ያነጋገረው በዚሁ በሐዋሳ ከተማ ነው። አሁን በስራ ላይ ያለው የኢትዮጵያ ህገ መንግስት አዎንታዊና አሉታዊ አስተያየቶች ማስከተል የጀመረው ከጸደቀበት ዕለት አንስቶ ነበር። በተለይ በአንዳንድ አንቀጾቹ ሀሳብ የማይስማሙ የህብረሰብ ክፍሎች ታዲያ አሁን በአገሪቱ እየታየ ላሉ ግጭቶችና ሌሎች ችግሮችም ይህኑ ህገ መንግሥት ተጠያቂ ያደርጋሉ። በሐዋሳ ዩኒቨርሲቲ የህግ መምህር ይርጋ ዓለም ገረሙ እንደዚህ አይነት አስተያየቶችን ይጋራሉ። በተለያዩ አካባቢዎች የሚነሱ ግጭቶችና ማንነትን መሠረት ያደረጉ ጥቃቶች እንደዚሁም ግድያዎችና ማፈናቀሎች ከህገ መንግስቱ የሚመነጩ ናቸው ሲሉ ተናግሯል። መንግስቱ የተዋቀረበት መንገድ በብሄር ነው። የብሔሩ ሰው ከራሱ ውጭ ሌላው ሊመራው አይችልም። መታታየውም ምንድን ነው የተደረገ ያለው ፌዴራል መንግስቱ ሊቆጣጠራቸው በማይችልባቸው መንገድ ነው ህገ መንግስቱ ዲዛይን የተደረገው። በፈለጋችሁበት ቀን አገር ጥላችሁ መውጣት ትችላላችሁ። የተወሰነ ፕሮሲጀር ብቻ ትከተላለ። ከዛ ራስን ችል አገር ትሆናለህ ይልሃል። ክልል ትሆናለህ፣ ከዛ በኋላ አገር ትሆናለህ። ከእንደፈለግ ብሎ ይሰጥሃል። ያንን መብት ኤክሰርሳይዝ የማድረግ ፍላጎት አለ። አንዱ ያ ነበር ቤዙ። ሁለተኛው ደግሞ የፖለቲካ ቁርጠኝነት ማጣት ነው። ሀገር ለማስቀጠል፣ ሀገር ለማዳን፣ ሀገርን ከችግር ውስጥ ለማውጣት ተነሳሽነት የተነሳሽነት ችግር አለ ብዬ ነው ማም ነው እያየን ያለነው እልቀት እያየን ያለነው ሞት የዚህ ህገ መንግስት ውጤት ነው። ስለዚህ በየቀኑ እየገደለህ ያለ የሚወስድበት ያለው ምክንያት ለሚሆን የሚሆንህን ህገ መንግስት በጉያህ ታቀፈህ እየተንከባከብክ ልትኖር አትችልም። በዩኒቨርሲቲ የህግ መምህርና የዩኒቨርሲቲ የዓለም አቀፍ ግንኙነት ዳይሬክተር የሆናን የወካሙ በበኩላቸው ህገ መንግስቱ የብሔር ብሔረሰቦችን መብት አስከብሯል ብሏል። ህገ መንግስቱ የችግሮች መነሻ ነው ማለት አይቻልም ሲሉ ተናግሯል። አሁን ለተፈጠሩት ጉዳዮች እኔ የተለያዩ ፋክተሮች አሉ አንዱ ብዙ አይነትን በሚገባ አለማስተዳደራችን እንደዚሁም በህገ መንግስቱ የተቀመጠውን አፈጻጸም ችግር ሊሆን ይችላል። ግን ህገ መንግስቱ በራሱ ለዚህ ጉዳይ አሁን ሀገራችን ውስጥ አንዳንድ ነገሮች ለሚነሱት ዋና ምክንያት ነው ብዬ አልወስድም። እንደውም ጥሩ ነገሮችን ይዟል። በሰሜን ኢትዮጵያና በምዕራብ ኦሮሚያም እንደዚሁም በምስራቅና በደቡብ ኢትዮጵያ አካባቢዎች ያለው ቀውስ መሰረቱ አከራካሪ አንቀጾችን የያዘው የህገ መንግስት ነው የሚሉት አቶ ይርጋለም፣ ጉዳዩን የከፋ የሚያደርገው ደግሞ በዜጎች ላይ የሚደርሰውን ችግር የሚፈታ የፖለቲካ ቁርጠኝነት አለመኖሩ ነው ሲሉ ተናግሯል። አንደኛ ሲስተሙን እየመሩ ያሉት አንድ ቡድን ሆነው ግን ሶስት አይነት እሳቤ ባላቸው ሰዎች ነው ብዬ ነው የማስበው። አንደኛው ግሩፕ፣ አንደኛው ቡድን ብሔርን መሰረት አድርጎ ዘርን መሰረት አድርጎ ሰፈሩን መሰረት አድርጎ ስልጣን ይዟል። ጥቅማ ጥቅም አግኝቷል፣ የተሻለ ኦፖርቹኒቲ አለኝ ብሎ ያስባል። ስለዚህ እነኝን በሙሉ ማጣት አይፈልግም። ምክንያቱም ካለው እውቀት ካለው የስምህርት ዝግጅት ካለው አቅም በላይ የብሄር ድጋፍ የብሄር እይታው የብሄር አተያዩ ይበልጣል፣ የተሻለ ቦታ ሰጥቶታል። ያንን ማጣት የማይፈልግ አንድ ቡድን አለ። ሁለተኛው እዚህ ውስጥ ደግሞ ያለው በነኚህ ቡድኖች ውስጥ በሚፈስ ተፈሰስ ውስጥ ራሱን ማኖር የሚችል ለምሳሌ ይህንን በዓል በማዘጋጀት በመምራት በመስራት ውስጥ የሚወጣ ከፍተኛ ገንዘብ አለ። በዛ ገንዘብ ፍሰትና በዛ ውስጥ መኖር የለመደ ወይም ደግሞ እየኖር ያለ አካል አለ። ሶስተኛው ደግሞ ችግሩን ተረድቶ ችግሩን ለመፍታት ዝግጁ ያልሆነ አካል አለ። አቶ ዮሐናን በዚህ አሳብ አይስማሙም። ህገ መንግስቱ በራሱ ችግር አይደለም በማለት ተናግሯል። የአተገባበር ችግር መኖሩን ግን ጠቅሰዋል። ህገ መንግስቱ በጣም ጥሩ ልምድ ተወስዶበት ጥሩ ሀሳቦች ህገ መንግስቱን ብናይ ከግለሰብ እስከ ቡድን መብት ዓለም አቀፍ ህጎችን ሁሉ ያካተተ ህገ መንግስት ነው። አንዳንድ ዲቤተብል ክርክር ውስጥ የሚያስገቡ ጉዳዮች ለምሳሌ መገንጠል መብት ክርክር ውስጥ እንደማን ማንም ስኮላር እንትንላለን እንከራከራለን አቶ ይድጋልም በኢትዮጵያ ውስጥ ያሉ ችግሮች ያልተፈቱትም ኃላፊነት የሚወስድ በመጥፋቱና የተለያዩ ተዋናዮች በመኖራቸው ነው ብለዋል። ጽንፍ ይዘህ ኢትዮጵያ የሚለውን የአንድነት ኃይሉን አህዳዊ እያልክ የተቸህ በዚህ በኩል ያለውን ደግሞ ራሱን የብሔር ብሔረሰቦች ጠባቂ አድርጎ የሚያይ አካል እስካለ ድረስ እነ ችግሮች መፈታት አይችሉም። ባለፉት ጊዜዎች ውስጥ ይህ ህገ መንግስት የፈጠረልን እልቂት የሰዎች መሞት፣ በጣም ከፍ ካለ ደግሞ የድህነት እኩልነትን የፈጠረልን፣ በኢትዮጵያ ህገ መንግስት የተወሰኑ አንቀጾች ላይ ጥያቄ የሚያነሱት አንዳንድ ከፍተኛ የመንግስት ባለስልጣናት ጭምር ነው። የህገ መንግስቱ የተወሰኑ አንቀጾች መሻሻል ሁሉንም ባይሆንም አንዳንድ ችግሮችን ይፈታል ብለው እንደሚያምኑ አቶ ይድጋልም ይናገራሉ። ሁሉንም ነገር በአንድ ጊዜ መለወጥ አትችልም። ምክንያቱም የነገሩ እንደነገርኩ ችግሩ ሁሉ የመነጨው ከህገ መንግስቱ ብቻ አይደለም። ከፖለቲካ ቁርጠኝነት ማነስም፣ ከፖለቲካ ችግር፣ በፖለቲካ ፓርቲዎች ውስጥ ያለው የእርስ በራስ መከፋፈልና መገፋፋት፣ ይሄ ፖለቲካ ኢላይቱ የምትለው የፈጠረው ችግር ነው። ስለዚህ በሁለቱም በኩል ያለው ችግር ጎን ለጎን የተሻሻለ የተስተካከለ ሲመጣ ነው መጨረሻ ላይ መስመር የሚይዘው እና ማህበረሰቡ በሰላም ገብቶ መውጣት የሚችለው በሰላም መኖር የሚችለው ወደ ቀደመ ህይወቱ መመለስ የሚችለው። አቶ ዮሃናን ግን በዚህ ጉዳይ ላይ ልዩነት እንዳላቸው ገልጿል። የህገ መንግስት ማለት በሀገሪቷ ውስጥ ካሉ ዋና ዘ ሱፕሪም ከፍተኛው ህግ ነው። በቀላሉ የሚሻሻል አይደለም። ግን ህገ መንግስት አይሻሻልም ማለት አይደለም እንደዛ ማለት። ብዙ ሂደቶች አሉት ይኸው ሕገ መንግሥቱ የጸደቀበት ቀን የብሔር ብሔረሰቦች ቀን በሚል በሲዳማ ክልል ሐዋሳ ከተማ ነገ ህዳር 19 ለ17ኛ ጊዜ ለማክበር ዝግጅት ተደርጓል። በሐዋሳ ዩኒቨርሲቲ የህግ መምህር ይርጋለም ገረሙ የበዓሉን መከበር በአዎንታዊ መንገድ እንደማይመለከቱት ይናገራሉ። ይሄ በዓል ያስጀመረው ወይም የሕግ መንግሥቱ የተረቀቀበት መንገድ ይሄ የጎሳ ወይም የብሔር ፖለቲካ ሊሰራ እንደማይችል አገርን በአንድነት አስሮ ማኖር እንደማይችል አይተነዋል ሕገ መንግሥቱን መሰረት አድርጎ ሕገ መንግሥቱ የተመሰረተበትን ይዘት ይዞ ነው የሁሉ እልቂት፣ የሁሉ ሞት፣ የሁሉ ችግር የተፈጠረ ያለው። በዩኒቨርስቲው የሕግ መምህርና የዓለም አቀፍ ግንኙት ዲሬክተር አቶ ዮሐናን ዮካሞን በበኩላቸው ዕለቱ የብሔር ብሔረሰቦችን መብት ያረጋገጠ በመሆኑ የበዓሉን መከበር በአዎንታዊ መልኩ እንደሚመለከቱ ነው የተናገሩት። ብዛይነቱ ይሄ በተለይ ህብረ ብሔራዊ አንድነቱን በጠበቀ መልኩ ሀገራዊ አንድነቱን በጠበቀ መልኩ አድሬስ ማድረግ ያስፈልጋል። ለዛም የተካሄደበት ሂደት አለ። አሁን ያለው የኢትዮጵያ ህገ መንግስት የተረቀቀው በ1985 ዓ ም ሲሆን ስራ ላይ የዋለው ደግሞ በ1987 ዓ ም ነበር ሕገ መንግሥቱ የጸደቀበትን የብሔር ብሔረሰቦችን ቀን ለማክበር የበርካታ አካባቢዎች ተወካዮች እዚህ አዋሳ ገብተዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳ። አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። አብሮኝ በቆየው በቅንብር ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራም እንጠብቃችኋለን። ለዛሬ ሰላም ደናደሩ። ピピピピピピピピピピピピピピ